with SBS Radio. SBS Radio. Agar and date, Sanabataj. ዛሬ መስከረም ሀያ አራት ቀን ሁለት ሺ አስራ አራት አመተ ምህረት አዲስ መንግስት በኢትዮጵያ የሚመሰረትበት ስለሆነ ይህን ቀን በማሰብ የዛሬውን ፕሮግራም የማቀርበው ሀገር እንዴት ሰነበተች በሚለው ፕሮግራም ላይ ይሆናል። ዛሬ መስከረም ሀያ አራት ቀን ሁለት ሺ አስራ አራት አመተ ምህረት አዲስ መንግስት በኢትዮጵያ የሚመሰረትበት ቀን ነው። ለዚህ ቀን ዋናው ወሳኝ ሁኔታ የተፈጠረው ሰኔ አስራ አራት ቀን ሁለት ሺ አስራ ሶስት አመተ ምህረት የተደረገው ስድስተኛው ሀገራዊ ምርጫ መሆኑ ይታወቃል። ይህ የሰኔ አስራ አራቱ ምርጫ ባለፉት ሰላሳ ዓመታት ከተካሄዱት አምስት ምርጫዎች ሁሉ እጅግ የተለየ ሆኖ መቅረቡም የሚታወስ ነው። ይህ ምርጫ ከበፊተኞቹ የሚለየው ህዝቡ በኃላፊነት ድምፁን ሰጥቶ በሙሉ ድምፅ ብልጽግና ፓርቲ እንዲያሸንፍ በማድረጉ ነበር። በምርጫ ደረጃ ባለፉት ዘመናት ከታዩት አምስት ምርጫዎች የሰኔ አስራ አራቱ ለየት ያለ ነው። ይህም ሰብሳቢዋን ብርቱካን ሚደቅሳን ጨምሮ የኢትዮጵያ ብሔራዊ ምርጫ ቦርድ አመራር አባላት ነፃና ገለልተኛ በመሆናቸው ምክንያት ነው ተብሎ ሊጠቀስ ይችላል። ሌላው የህዝቡ ሙሉ ተነሳሽነት ነው። የሚገርመው ለሰኔ አስራ አራቱ ምርጫ የአሜሪካን መንግስት እስካሁንም ድረስ እውቅና አለመስጠቱ ነው። የዚያን እለት በመላ ሀገሪቱ ህዝቡ በነቂስ ወጥቶ ከጠዋቱ አስራ አንድ ሰዓት ጀምሮ በመሰለፍ እስከ ምሽት ሶስት እና አራት ሰዓት ድረስ ተሰልፎ ድምፁን ሰጥቷል። ይህም ከሺ ዘጠኝ መቶ ዘጠና ሰባት ዓመተ ምሕረቱ ምርጫ ጋር ያመሳስለዋል። ይህንን ህዝቡ ሀገሩን ለማዳን የሰጠው ድምፅ ሬፈረንደም ነበር በማለት ዶክተር አብይ በወቅቱ ገልጸውታል። በእለቱ በብዙ ቦታዎች በረዶ የቀላቀለ ዝናብ ቢጥልም አንድም የምርጫ ጣቢያ ላይ ጉልህ ስህተት ሳይፈጸም መጠናቀቁ በብርቱካን ሚደቅሳ የሚመራው ቦርድ ከፍ ያለ አድናቆት እንዲቸራቸው አድርጓል። በሰኔ አስራ አራት ምርጫ ላይ በመመስረት ዛሬ አዲስ መንግስት የሚመሰረትበት ቀን ሆኗል። የአሁኑ መንግስት መመስረቻ ቀን ከበፊቱ የሚለየው በፓርላማ ውስጥ ብቻ ተወስኖ የሚቀር ሳይሆን እንደ አደባባይ በዓል የአርባ ሀገራት መሪዎችና ተወካዮች በሚገኙበት በመስቀል አደባባይ እንዲከናወን መደረጉ ነው። ከአፍሪካ ሀገራት በቁጥር ተለይተው ባይታወቁም በአደባባይ በዓሉ ላይ የሚገኙ በርካታ ሀገር የሀገር መሪዎች አዲስ አበባ እየገቡ መሆናቸው ታውቋል። ከሌላው ዓለም በተለይ ሀያል ከሚባሉት መካከል የሩሲያ፣ ቻይና፣ ህንድና ቱርክን የመሳሰሉ ሀገራት በከፍተኛ ወኪሎቻቸው አማካይነት በበዓሉ ላይ እንደሚወከሉ በመንግስት በኩል በይፋ ተገልጿል። በሀገራችን በነበረው የሰላሳ ዓመታት ታሪክ በዚህ አይነት ደማቅ የመንግስት መሰረታ በዓል ይጠናቀቃል ብሎ የጠበቀ ሰው አልነበረም። ይህም ቢሆን ሀገራችን እጅግ በተወሳሰበ ችግር ውስጥ እንዳለች አለማሰብ የዋህነት ነው፣ በማለት ለኤስቢኤስ ሬዲዮ የማቀርበውን የዛሬውን ሀገር እንዴት ሰነበተች ፕሮግራም አበቃለሁ። ሰለሞን በቀለ ከአዲስ አበባ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረ ገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመድ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሐሪክን ይጎብኙ። ፖድካስት